ስፖርት ጤና ይስጥልኝ። የፊፋው ፕሬዚዳንት ሴፕ ብላተር እና የአውሮፓ እግር ኳስ ማኅበሩ ሚሼል ፕላቲኒ ለስምንት ዓመታት ከእግር ኳስ ነክ ጉዳዮች ታግደዋል። ሊቨርፑልና ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ አልተሳካላቸውም። በጀርመን ጋርዲዮላና ባየር ሙኒክ ግንቦት ላይ ፍቺ ሊፈጽሙ ነው። ባርሴሎና በዓመቱ አምስተኛ ዋንጫውን በጃፓን ከፍ አድርጓል። በዛሬ የስፖርት መሰናዶ የምንዳሰሳቸው ጉዳዮች ናቸው። እሸቴ በቀለ ነኝ፣ አብራችሁን ቆዩ። የዓለም አቀፉ የእግር ኳስ አስተዳዳሪ በምህፃሩ ፊፋ የሥነ ምግባር ኮሚቴ ሴብ ብላተር እና ሚሼል ፕላቲኒን ለስምንት ዓመታት ከማንኛውም ስፖርታዊ እንቅስቃሴ አግዷል። ከጎርጎሮሳዩ 1998 ዓ ም ጀምሮ ፊፋን በአለቅነት የመሩት የ79 ዓመቱ ሴፕ ብላተር በመጪው የካቲት በሚካሄደው ፕሬዚዳንታዊ ምርጫ እንደማይወዳደሩ ካስታወቁ ከራርመዋል። የአውሮፓ እግር ኳስ ማህበር በላይ የ60 ዓመቱ ሚሼል ፕላቲኒ የሴፕ ብላተርን መንበር ይወርሳሉ የሚል ተስፋ ተጥሎባቸው የነበረ ቢሆንም አልተሳካም። ሁለቱ ሹማምንት ከዚህ ቀደም ከፊፋ ካዝና ወጥቶ ለሚሼል ፕላቲኒ በተከፈለ 1.3 ሚሊዮን ፓውንድ አሊያም 2 ሚሊዮን ዶላር ጉዳይ ተከሰው የ90 ቀናት እግድ ተጥሎባቸው ነበር። ሴፕ ብላተርና ሚሼል ፕላቲኒ የተቋሙን የሥነ ምግባር መርሆዎች በመቃረን በአግባብ ያልሆነ ክፍያ ጥፋተኛ መባላቸውን የፊፋ የሥነ ምግባር ኮሚቴ አስታውቋል። ሁለቱ ባለሥልጣናት ግን በጎርጎሮሳዊው 1998 ዓ ም በተፈጸመ ስምምነት መሠረት ሚሼል ፕላቲኒ ከ1998 እስከ 2002 ዓ ም ለሴፕ ብላተር በአማካሪነት ላገለገሉበት የተከፈለ ነው ሲሉ አስተባብለዋል። ክፍያው ግን በስምምነቱ ላይ የሰፈረ ሳይሆን በቃል የተፈጸመ እንደሆነ አስታውቀዋል። ሴፕ ብላተርና ሚሼል ፕላቲኒ የጥቅም ግጭት በመፍጠርና ከመርማሪዎች ጋር ለመተባበር ፈቃደ ሁለተኛ አለመሆንን ጨምሮ የ50 ገጽ ክስ ቀርቦባቸው ጥፋተኛ ተብለዋል። ስፔናዊው አሰልጣኝ ፔፕ ጋርዲዮላ ከባየር ሙኒክ የእግር ኳስ ክለብ ጋር ያላቸውን የስራ ውል በአመቱ መጨረሻ ሲያጠናቅቁ ኃላፊነት እንደሚለቁ ተረጋግጧል። ጣሊያናዊው ካርሎ አንቺሎቲ የባየር ሙኒክን የአሰልጣኝነት መንበር በሚቀጥለው አመት ይረከባሉ። ጋርዲዮላ ለክለቡ ላበረከተው አስተዋጽኦ እናመሰግናለን ያሉት የባየር ሙኒክ ሊቀመንበር ካርል ሄንዝ ሩሚንጌ ዘመኑ ከመጠናቀቁ በፊት ሌሎች ስኬቶችን በጋራ እንደሚጎናፀፉ ያላቸውን ተስፋ ተናግረዋል። ስኬታማው አሰልጣኝ አንቺሎቲ ወደ ባየር ሙኒክ ሊመጣ ነው። አብረን ለመስራትም ዝግጁ ነን ሲሉም አክለዋል፣ ሊቀመንበሩ ቢልድ ለተሰኘው የጀርመን ጋዜጣ በሰጡት ቃለ መጠይቅ። የባየር ሙኒኩ የመሃል ሜዳ ሞተር ቶማስ ሙለር በበኩሉ የአሰልጣኙ ውሳኔ ምንም አይነት ተጽዕኖ በተጫዋቾቹ ላይ እንደማያሳርፍ ተናግሯል። ምንም አይነት ጫና አይፈጥርብንም። ከአሰልጣኙ ጋር ስኬታማ ለመሆን ያለንን ሁሉ እንሰጣለን። አሰልጣኙ የምለንን እንሰማለን የ56 ዓመቱ ካርሎ አንችሎቲ ከዚህ ቀደም ጁቬንቱስ፣ ቼልሲ እና ሪያል ማድሪድን አሰልጥነዋል። የጨዋታ ፍልስፍናቸው ከባየር ሙኒክ ጋር እንደሚመሳሰልም የሚነገርላቸዋል። አንችሎቲ ሶስት የቻምፒዮንስ ሊግና ሁለት የዓለም እግር ኳስ ክለቦች ዋንጫዎችን በተጫዋችነትና አሰልጣኝነት ዘመናቸው አግኝተዋል። ጋርዲዮላ ተተኪያቸው ካርሎ አንችሎቲ በባየር ሙኒክ ስኬታማ እንደሚሆኑም ተናግረዋል። ካርሎ ምርጥ አሰልጣኝ እንደሆነ ልነግራቸው ወዳለሁ፣ እኔም ከሱ ጋር ጥሩ ግንኙነት አለኝ ከሶስት ዓመታት በኋላ የተሰማው የፔፕ ጋርዲዮላ ስንብት የተጠበቀ ነበር። የ44 ዓመቱን የቀድሞ የባርሴሎና ተጫዋችና አሰልጣኝን ለመቅጠር የፈረጠመ የገንዘብ አቅም ያላቸው የእንግሊዝ ፕሪሚየር ሊግ ክለቦች ሊቀጥሯቸው ፍላጎታቸውን አሳይተዋል። በጎርጎሮሳዊው 2013 ዓ ም የባየር ሙኒክ አሰልጣኝ የሆኑት ፔፕ ጋርዲዮላ የጀርመን ቡንደስሊጋን ሁለት ጊዜ፣ የጀርመን ዋንጫ፣ የአውሮፓ ሱፐር ካፕ እና የዓለም ክለቦች ዋንጫን አሳክተዋል። የጀርመን እግር ኳስ ማህበር በጎርጎሮሳዊ 26 ዓ.ም የተካሄደውን የዓለም ዋንጫ አዘጋጅነት ለማግኘት ከቀድሞው የፊፋ ባለሥልጣን ጃክ ዋርነር ጋር አስቀድሞ ስምምነት ፈርሞ እንደነበረ ደርሽፒግል የተሰኘው ጋዜጣ ዘግቧል። እንደ ጋዜጣው ዘገባ ከሆነ የጀርመን እግር ኳስ ማህበር የጃክ ዋርነርን ድምፅ ለማግኘት የተለያዩ ጥቅማጥቅሞችና አንድ ሺህ ውድ ትኬቶችን ለመስጠት አስቀድሞ ውል ተዋውሏል። ለጃክ ዋርነር የተገባው ቃል አጠቃላይ በሚሊዮን የሚቆጠር ዩሮ ይገመታል ብሏል የደርሽፒግል ዘገባ። ዋርነር በጊዜው የሰሜንና ማዕከላዊ አሜሪካ እና ካሪቢያን እግር ኳስ ኮንፌዴሬሽን ፕሬዝዳንት ነበሩ። ጃክ ዋርነር ከሌሎች 14 የፊፋ ባለሥልጣናት ጋር በቀረበባቸው የማጭበርበር ሕገ ወጥ የገንዘብ ዝውውርና እጅ መንሻ የመቀበል ክስ ጥፋተኛ ተብለው ከእግር ኳስ ዕድሜ ልካቸውን ታግደዋል። በሳምንቱ መጨረሻ በተካሄዱ የጀርመን ቡንደስሊጋ ጨዋታዎች ቅዳሜ ዕለት ሻልከ ሆፈንሄምን፣ ኦክስበርግ ሃምቡርገርን፣ ባየር ሙኒክ ሃኖቨርን፣ እንዲሁም ባየር ሊቨርኩሰን ኢንግሎሽታትን በተመሳሳይ ውጤት አንድ ለምንም አሸንፈዋል። ኮሎይን ደግሞ ዶርትሙንድን ሁለት ለአንድ አሸንፏል። ቨርደር ብሬመንን በሜዳው ያስተናገደው ኢንትራንክ ፍራንክፈርት በበኩሉ የሁለት ለአንድ ባለድል ሆኗል። ቮልፍስበርግ በሽቱትጋርት ሶስት ለአንድ ተሸንፏል። እሁድ ሄርታ በርሊን ሜንዝን ሁለት ለምንም፣ ቦሩሺያ ሞንቼ የግላድባህ ዳርምሽታትን ሶስት ለሁለት አሸንፏል። የደረጃ ሰንጠረዥ አናት ላይ አሰልጣኝ ፔፕ ጋርዲዮላን ሊሸኝ ጉድ ጉድ የሚለው ባየር ሙኒክ በ46 ነጥብ ተቀምጧል። ቅዳሜ ዕለት አስደንጋጭ ሽንፈት የገጠመው ቦሩሺያ ዶርትሙንድ በ38 ሁለተኛ፣ ሄርታ በርሊን በ32 ሶስተኛ ደረጃ ላይ ይገኛሉ። በጣሊያን ሴሪያ ትናንት መሪው ኢንተር ሚላን በላዚዮ ሁለት ለአንድ ተሸንፏል። ፍሮሲኖኔን የገጠመው ኤሲ ሚላን በበኩሉ አራት ለሁለት አሸናፊ ሆኗል። ሮማ ጄንዋን ፊዮረንቲና ቺቮን በተመሳሳይ ሁለት ለምንም አሸንፏል። ናፖሊ ደግሞ አታላንታን 3 ሶስት ለአንድ አሸንፏል። ዩቬንቱስ ካርፒን ሶስት ለሁለት በማሸነፍ በአመቱ ስምንተኛ ተከታታይ ድላቸውን አስመዝግቧል። በደረጃ ሰንጠረዡ ኢንተር ሚላን በ36 ነጥቦች ቀዳሚነቱን ይዟል። በአንድ ነጥብ ከኢንተር ዝቅ ያሉት ፊዮረንቲናና ናፖሊ በተመሳሳይ 3ሳ5 35 ነጥቦች ግን በግብ ተለያይተው ሁለተኛና ሦስተኛ ደረጃ ላይ ይገኛሉ። ጁቬንቱስ በ33 አራተኛ፣ ሮማ በ32 አምስተኛ ደረጃ ላይ ናቸው። በስፔን ላሊጋ ጎንበስ ቀና የበዛበት የራፋ ቤኒቴዙ ሪያል ማድሪድ ትናንት ምሽት አስር ግቦችን አስቆጥሮ ምሽቱን በድል ተወጥቷል። ሁለት ቀይ ካርድ የተመዘዘበትና አስራ ሁለት ግቦች ከመረብ ያረፉበት ጨዋታ ግን እውነተኛውን የሪያል ማድሪድ የሜዳ ላይና የመልበሻ ክፍል ገጽታ የሚያሳይ አይመስልም። በጨዋታው ጅማሮ ቀሰስተኛ እንቅስቃሴ ያሳየው ሪያል ማድሪድ ለአሸናፊነት የዳኞች እገዛ አስፈልጎታል። የሪያል ቫልካኖ አስራ አንዱም ተጫዋቾች ሜዳ ላይ በነበሩባቸው ደቂቃዎች ቀድመው ግብ ማስቆጠር ሁለት ለአንድ መምራትም ችለው ነበር ከሳምንት በፊት በቪያሪያል አንድ ለምንም የተሸነፈው የዋና ከተማዋ ሪያል ማድሪድ ያንሰራራው ከመጀመሪያው ቀይ ካርድ በኋላ ነበር በጨዋታው ክርስቲያኖ ሮናልዶ ሁለት ካሪም ቤንዜማ ሶስት ዳንኤሉ አንድ የጨዋታው ኮከብ ጋሬዝ ቤል ደግሞ አራት ግቦችን በሪያል ቫልካኖ መረብ ላይ አሳርፈዋል በጨዋታው ጅማሮ እንደተለመደው የሪያል ማድሪዱ አሰልጣኝ በደጋፊዎቻቸው ተጮሆባቸዋል። ደጋፊዎቹ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ እንዲለቁ የሚጠይቅ መልእክትም አስተላልፈዋል። በሌሎች ጨዋታዎች አትሌቲኮ ማድሪድ በማላጋ አንድ ለምንም ተሸንፏል። ቪያ ሪያል ሪያል ሶሲዳድን ሴልታ ቪጎ ግራናዳን እንዲሁም አትሌቲኮ ቢልባኦ ሌቫንቴን ሁለት ለምንም አሸንፏል። የፕሪሚየራ ዲቪዥኑን የደረጃ ሰንጠረዥ አንድ ተስተካካይ ጨዋታ የሚቀረው ባርሴሎና በ35 ነጥቦች ይመራል። በተመሳሳይ 35 ነጥቦች ነገር ግን በግብ ክፍያ የተበለጠው አትሌቲኮ ማድሪድ ሁለተኛ ደረጃ ላይ ይገኛል። ሪያል ማድሪድ በ33 እንዲሁም ሴልታ ቪጎ በ31 ነጥቦች ሶስተኛና አራተኛ ደረጃ ላይ ይገኛሉ። ባርሴሎና በዮካሃማ የኒሳን ስታዲየም የአርጀንቲናውን ሪቨር ፕሌት 3 ለዜሮ በማሸነፍ የዓለም ክለቦች ሻምፒዮና ዋንጫን አንስቷል። ይህ ዋንጫ ከላሊጋ፣ ኮፓ ደል ሬይ፣ ቻምፒየንስ ሊግ እና የአውሮፓ አሸናፊዎች ዋንጫ ጋር ተደምሮ በጎርጎሮ ሳቢው 2015 አምስተኛ ዋንጫ ሆኗል። የሉዊስ ኢንሪኬው ባርሴሎና በልጦ በታየበት የጃፓኑ የዓለም ክለቦች ዋንጫ ሉዊስ ሱዋሬዝ ሁለት እንዲሁም ሊዮኔል ሜሲ አንድ ጎል አስቆጥረዋል። ወደ እንግሊዝ ፕሪምየር ሊግ ጨዋታዎች ስንሻገር በወራጅ ቀጠና ውስጥ የሚገኙት ኒውካስልና አስቶን ቪላ አንዳቻ ተለያይተዋል። በዕለተ ቅዳሜ ቦርንማውዝ ዌስት ብሮምን፣ ክሪስታል ፓላስ ስቶክ ሲቲን ሁለት ለአንድ አሸንፏል። ቶተንሃም ሳውዝሃምፕተንን ሁለት ለምንም አሸንፏል። የሉዊስ ቫንጋሉ ማንቸስተር ዩናይትድ በኖርዊች ሁለት ለአንድ ተሸንፏል። ከሳምንት በፊት የማንቸስተር ዩናይትድ ቦርድ ሙሉ ድጋፍ አላቸው የተባለላቸው አሰልጣኝ ሉዊስ ቫንጋል የመባረር አደጋ ከፊታቸው ተደቅኗል። ማንቸስተር ዩናይትድ ከስቶክ ሲቲ የሚያደርጉትን የገና ሳምንት ጨዋታ ከተሸነፈ አሰልጣኙ እንደሚባረሩ የእንግሊዝ ጋዜጦች እየጻፉ ነው። ሌስተር ሲቲ ኤቨርተንን ሶስት ለሁለት በማሸነፍ ግስጋሴውን ቀጥሏል። ሊቨርፑል በዋትፎርድ የሶስት ለምንም አሰቃቂ ሽንፈት ገጥሞታል። የሊቨርፑል አሰልጣኝ የርገን ክሎፕ በአዳም ቦግዳን ስህተት ናታን አኪያስ ቆጠራት ግብ መሻር ነበረባት ሲሉ ተናግረዋል። ክሎፕ ተጫዋቾቻቸው ለዋትፎርድ እንቅስቃሴ ተገቢውን ምላሽ ባለመስጠታቸው መሸነፋቸውን አምነዋል። አሰልጣኝ ጆሴ ሞሪኖን ያባረረው ቼልሲ ሰንደርላንድን ሶስት ለአንድ አሸንፏል። የቼልሲ ደጋፊዎች ለቀድሞ አሰልጣኛቸው ድጋፋቸውን፣ ለክለቡ ባለቤት ሩሲያዊው ቢሊዮነር ደግሞ ተቃውሟቸውን ባሳዩበት የዕለተ ቅዳሜ ጨዋታ ኢቫኖቪች፣ ፔድሮ እና ኦስካር ግቦችን ከመረብ አሳርፈዋል። ቼልሲ እስከ ዓመቱ መጠናቀቂያ ድረስ ሆላንዳዊው ጉስ ሂርኒክን በአሰልጣኝነት ቀጥሯል። ካሁን ቀደም በተመሳሳይ ለአጭር ጊዜ ቼልሲን ያሰለጠኑት ሂርኒክ የኤፍኤ ዋንጫን ከክለቡ ጋር አንስተዋል። ሂርኒክ በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ 15ኛ ደረጃ ላይ የተቀመጠውን ቡድን ወደ አሸናፊነት ለመመለስ በርካታ ስራ ይጠብቃቸዋል ተብሏል። ተሰናባቹ የቼልሲ አሰልጣኝ ጆሴ ሞሪኒዮ በበኩላቸው ስራ ፍለጋ ጎርደድ ጎርደድ እያሉ ናቸው ተብሏል። እንደ እንግሊዝ ጋዜጦች የጭምጭምታ ወሬ ከሆነ ሞሪኒዮ በማንቸስተር ዩናይትድ የሉዊስ ቫንጋልን ወንበር ማማተር ይዘዋል። በእንግሊዝ ፕሪሚየር ሊግ ሁለተኛ እና ሶስተኛ ደረጃ ላይ የሚገኙት አርሰናልና ማንቸስተር ሲቲ ዛሬ ይጫወታሉ። ሁለቱ ቡድኖች አጥቂዎቻቸው አጉዌሮና አሌክስ ሳንቼዝ ከጉዳት ይመለሱላቸዋል ተብሎ ይጠበቃል። የዛሬው ጨዋታ በፕሪምየር ሊጉ የዋንጫ ፉክክር ላይ ከፍተኛ ተጽዕኖ ይኖረዋል። በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ ሌስተር ሲቲ በ38 ነጥቦች አንደኛ ደረጃ ላይ ይገኛል። አንድ ተስተካካይ ጨዋታ የሚቀረው አርሰናል በ33 ነጥብ ሁለተኛ፣ ማንቸስተር ሲቲ በ32 ነጥብ ሶስተኛ፣ ቶተንሃም በ29 አራተኛ ደረጃ ላይ ይገኛሉ። ማንቸስተር ዩናይትድ ወደ አምስተኛ ደረጃ ሲንሸራተት ሊቨርፑል ዘጠነኛ ደረጃ ላይ ይገኛል። አድማጮች፣ የዛሬው ስፖርት መሰናዶ ተጠናቀቀ። ጠና ይስጥልኝ።